በኢትዮጵያ ሶማሌና በኦሮሚያ ክልል አዋሳኝ ወረዳዎች መካከል ያለውን ጥቃትና ግጭት ለማስቆም መንግስት ጣልቃ እንዲገባ የተለያዩ የፖለቲካ ፓርቲዎች ጥሪ ያቀረቡ፣ በኦሮሚያ የሚንቀሳቀሱት እነዚሁ የክልል ፓርቲዎች መግለጫውን ያወጡት ሰሞኑን ቀጥሏል ያሉትን ግጭት መነሻ በማድረግ ነው። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። ሰሞኑን ይህንን መግለጫ ያወጡት የኦሮሞ አንድነት ዲሞክራሲያዊ ፓርቲ፣ የኦሮሞ ብሔራዊ ኮንግረስ፣ የኦሮሞ አቦ ነጻነት ግንባር፣ የገዳ ስርዓት አራማጅ ፓርቲ፣ የኦሮሞ ነጻነት አንድነት ግንባርና የኦሮሞ ነጻነት ብሔራዊ ፓርቲ የተባሉና በኦሮሚያ ክልል የሚንቀሳቀሱ ፓርቲዎች ናቸው። በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች የቀጠለው ግጭት እንዳሳሰባቸው በመግለጽ በተለይም ለኦሮሚያ ገዢ ፓርቲ ኦህዴድ ሲያሳውቁ መቆየታቸውን ጠቁመዋል። ከዚሁ ገዢ ፓርቲ ጋር ባላቸው የጋራ ምክር ቤት በኩል ሳይቀር ችግሩ ትኩረት እንዲያገኝ ሲጥሩ መቆየታቸውንም ነው የጠቆሙት። ይሄም ሆኖ ግጭቱ ከትናንት እስከ ዛሬ ባለበት ሁኔታ መቀጠሉን ገልጸዋል። የገዳ ስርዓት አራማጭ ፓርቲ ሊቀመንበር አቶ ሮበል የታደሰ ይህንኑን የሚያብራሩት በኢትዮጵያ ሶማሌና ና በኦሮሚያ ብሔራዊ ክልላዊ መንግስት ድንበር አካባቢ የሚከሰቱ ግጭቶች ተደጋጋሚ ናቸው። ብዙ ሰዎች ሞተዋል። ከሀራር እስከ ሞያሌ ድረስ አምስት ዞኖችን ያካተተ ነው። እነዚህ በሀገር ሽማግሌዎችም ውጭ ሁለቱ ክልሎች ኃላፊዎችም ሽማግሌዎች የሀገር ሽማግሌዎችን ተነጋግሮ ውሳ ውሳኔ አስተላልፎ ነበር። ነገር ግን በአሁኑ ጊዜ የታጠቀ ኃይል ከጉርሱም እስከ ሐራር እስከ ሞያሌ ድረስ ህዝባችን እያጠቃ ነው። እዛ አካባቢ ያሉት አርቶ አደሮች ናቸው፣ ያልታጠቁ ናቸው። በሁለቱ ክልሎች ድንበር የሚፈጠረውን ግጭት ከማስቆም አንጻር ከመንግስት የሚጠብቁት እርምጃ ምን እንደሆነም አቶ ሮበላይ አብራርተዋል። ዋናው ነገር ህዝባችን ላይ አርብቶ ወደሮቻችን ላይ እየደረሰ ያለ ባስቱ ከእንዲቆም ነው። ይህን ደግሞ መከላከያ ሰራዊት ጣልቀ ገብቶ የፌዴራል ሰራዊት ጣልቀ ገብቶ እንዲያስቆም ነው። ከዛ በኋላ ችግር ፈጣሪ የሆነውን በመለየት ለህግ እንዲያቀርብ ነው። ሶስተኛ ደግሞ አንድ ሀገር ህዝብ የድንበር ግጭት በጦር መሳሪያ የታገዘ ግጭት መፍጠር የለበት። አንድ ሀገር ህዝብ ነው በፌዴራል ስርዓት የሚተዳደር በህገ መንግስቱ በአንድ ህገ መንግስት የሚተዳደሩ ህዝቦች ሰዎች ናቸው እና ችግሮቹ በሰላይ መንገድ መፍታት ይቻላል። በ98 ዓ ም ተ98 ውሳኔ አድርጓል። እና አሁን ይሄ ተካሄደ ያለው ሽሚያ ነው። ምንም ሳይረጋጉ ህዝብ ውሳኔ ለማድረግ እየተካሄደ ያለው ሽሚያ፣ ይሄ ቀጣይነት ያለው ሰላም ሊያመጣ ስለማይችል መጀመሪያ እንዲህ አይነት ችግር የሚፈጥሩትን ህዝቦች ላይ ጦርነት የከፈቱትን ሀይሎችን ማስቆም ና ለህግ ማቀራብ ከዛ በኋላ ህዝቡ ወደ ቦታ እንዲመለስ ና እንዲረጋጋ ማድረግ ከዛ ድንበሩ የት ነው ይታወቃል የሁለቱ ህዝቦች የት እንደሆነ ማን የኦሮሚያ ስር ነው ማን የሶማሌ ክልል ውስጥ ነው የሚለውን ነገር ይታወቃል። እና በተረጋጋ ሁኔታ ህዝበ ውሳኔ ማካሄድ ነው እንጂ በዚህ ከፍተኛ ህዝብ በተፈናቀለበት ወቅት ህዝበ ውሳኔ ማድረግ አግባብ አይደለም። ቀጣይነት ያለው ሰላም ሊመጣ ስለማይችል ዋናው የፌዴራል ሰራዊት ወይ የመከላከያ ሰራዊት ጣልቃ መግባት ነው። የህግ መንግስቱ መጠበቅ ነው። በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የሚከሰተውን ግጭት በተመለከተ የሁለቱ ክልሎች መንግስታት ያላቸው ግምገማ የተለያየ ነው። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ታጣቂዎቹ የሚመጡትና በዜጎች ላይ ጥቃት የሚፈጽሙት ከኦሮሚያ በመነሳት እንደሆነ ሲገልጽ ቆይቷል። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ ከኢትዮጵያ ሶማሌ ክልል የሚመጡት ታጣቂዎች በአዋሳኝ ወረዳዎች አካባቢ ጥቃት ሲፈጽሙ መቆየታቸውን ይገልጻል። በዚሁ ኦሮሚያ ክልል የሚንቀሳቀሱት እነዚሁ ፓርቲዎች ያንጸባረቁትም ይህንኑ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን ለዘገባው። በዚሁ በኦሮሚያና በሶማሌ ክልሎች መካከል ስለሚስተዋለው ጥቃትና ግጭት ከፌዴራል መንግስት መልስ ለማግኘት ያደረግነው ተደጋጋሚ ሙከራ እስካሁን አልተሳካም። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ግን ዛሬ ለመንግስት መገናኛ ብዙሀን የሰጡትን መግለጫ ዩቱብ ላይ አግኝተናል። እነሆ ከተናገሩት ባለፈው ሳምንት ግጭት ለግጭት የሚጋብዙ አንዳንድ እንቅስቃሴዎች በሞያሌ በኩልም እንደነበረ እና የሰው ህይወት እንዳለፈ ያንን ለመቆጣጠርም ከፌደራል የምመለከተው ሚኒስትር መስሪያ ቤት ና የሁለቱ ክልሎች ፕሬዚዳንቶች ና ሌሎች አመራሮች በተገኙበት ይሄ ግጭት እንዲቆም ተደርጓል። አሁን ደግሞ ከትናንት ወዳ በደደር አካባቢ ሁለት አመራሮች እንደተገደሉ እና በዛ ምክንያት ግጭት እንደተቀሰቀሰ ደደር ወረዳው አካባቢ ና ይሄ ተዛምቶ ወደ ትናንትና ወደ አወዳይ እንደመጣ ነው ያለን መረጃ የሚያሳየው። እንግዲህ በዚህ ምክንያት ደደር ከተማም ትናንትና ግጭት ነበረ። የሰው ህይወት አልፏል ብቻ ሳይሆን ትጥቅ እንዲያስፈቱ እንዲሁም ደግሞ ሁኔታውን እንዲቆጣጠሩ በክቡር ጠቅላይ በኩል ትዕዛዝ ተላልፎ ያ ተግባር ላይ ብለዋል ማለት ነው። ሁለተኛ የፌዴራል ፖሊስ እንዲሁ ገብቶ ግጭት ያለበትን ሁኔታ እንዲቆጣጠርና በሰው ህይወት ላይ እንዲሁም ደግሞ በንብረት ላይ ጉዳት እንዳይደርስ አስፈላጊ ቁጥጥር እንዲደረግ እየተደረገ ነው ያለው። እንዲሁም ደግሞ የፌደራል የሰብአዊ መብት ኮሚሽን ከሰብአዊ መብት መብቶች ጥሰት ጋር የተያያዙ ችግሮችን እንዲያጣራ ትዕዛዝ ተሰጥቶ እነሱም ደግሞ ተንቀሳቅሰዋል ማለት ነው። በዚህ ግጭት ምክንያት ከጅጅጋ የተፈናቀሉ እየተፈናቀሉ እንዲሁም ደግሞ ከአወዳይ እና ከአካባቢው ከአቀርጌ አካባቢ ማለት ነው እየተፈናቀሉ ሰዎች ወደ ስድስት መቶ የሚሆኑ ተፈናቅለው ማታ ሀረር ከተማ ነበሩ። እነሱ አስፈላጊ ድጋፍ ተደርጎላቸው አሁን ዛሬ በጠዋት ላይ ወደ መጡበት እንዲመለሱ ሁኔታው የተረጋጋ ስለሆነ ይህ ስራ እየተሰራ ነው የሚገኘው ማለት ነው።